ሳይንስና ቴክኖሎጂ። 125000 ስኩዌር ሜትር በሸፈነው ግዙፍ ቦታ ላይ በተካሄደው የፓሪሱ የአየር ትርኢት ዝግጅት ላይ 140 የሚጠጉ አውሮፕላኖች ለእይታና ለአየር ትርኢት ቀርበውበታል። እንዲሁም ቁጥራቸው ወደ 2400 የሚጠጉም በትርኢቱ ላይ ምርታቸውንና አገልግሎታቸውን አቅርበዋል። ከነዚህም ውስጥ ከፍተኛ ቁጥር ይዘው የነበሩት የጀርመን የአሜሪካና የጣሊያን የአየር ኢንዱስትሪ ተቋማት ነበሩ። የቦይንግ ካምፓኒ ዘንድሮ በቦይንግ 737 ማክስ አውሮፕላን አደጋዎች የደረሰበትን ቀውስ ተከትሎ ከቅርብ ተፎካካሪው ከኤርባስ ጋር የነበራቸው የንግድ ፉክክር ዘንድሮ እንዴት ይሆን የሚለውም በፓሪሱ የአየር ትርኢት ላይም ትልቁን ትኩረት አግኝቶ የሰነበተ ጉዳይ ነበር። ቀርበው ከነበሩት አዳዲስ የኤሮስፔስ የፈጠራ የምርት አይነቶች መካከልም በአውሮፓ ሕብረት ኮሚሽን ገንዘብ ድጋፍ የሚደረግለት ኒው ሆራይዘን ሀያ ሀያ በተሰኘ ፕሮጀክት ስር የፕሮጀክቱ ጥናት ከተጀመረ አንድ አመትን ና። ፖሊቴክኒኮ ዴ ቶሪኖ በተሰኘው የጣሊያን የትምህርት ተቋም የወደፊቱን ያለማችንን እጅግ ፈጣን ለሲቪል ማጓጓዣነት የሚውል ስትራቶ ፍላይ የህዋ ላይ የሰዎችን ማጓጓዣ ፕሮጀክት ንድፍም ይፋ ያደረገበት ነበር። ስለዚሁ አዲስ የፈጠራ የህዋ መጓጓዣ ምንነት የሚያስረዱትም የፕሮጀክቱ ጥናት ተሳታፊ ዶክተር ሮቤርታ ፉሳሮ ናቸው ለማሳየት እየሞከርን ያለ ነው። ረጅም ጊዜ ይወስድ የነበረውን የበረራ ጉዞዎች በጣም ባጭርና ፈጣን በሆነ ሰዓት መንገደኞችን ማጓጓዝ የምንችልበትን የመንገደኞች የአየር መጓጓዣን አይነት ነው። ለምሳሌ ያህልም ከብራስልስ ሲድኒ ከሶስት ሰዓት ባነሰ በረራ ለማካሄድ ነው። ይህም የመንገደኞች ማጓጓዣ ወደ 300 የሚጠጉ መንገደኞችን በአንድ ጊዜ ማሳፈር የሚችል ሲሆን በዚህም መንገድ በዓለም ዙሪያ በርካታ ሰዎች ርቀት ያላቸውን ጉዞዎች በፈጠነ መንገድ ማከናወን ያስችላቸዋል። እስከሚቀጥለው አመት ለሚዘልቀው የፕሮጀክቱ የመጀመሪያ ቅድመ ጥናት አራት ሚሊዮን ዩሮ የሚወጣበት ሲሆን ገና ጥናቱ ሙሉ ለሙሉ ተጠናቆ ተግባራዊ ለማድረግ እንደ ኢሮፕያን አቆጣጠር ከ ሁለት ሺ አርባ ድረስ መጠበቅ ግድ የሚለን መሆኑን የሚናገሩት ዶክተር ሮቤርታ አዲሱ ፈጣን የህዋ መጓጓዣ በፍጥነቱ በረቀቀ ቴክኖሎጂው ና በአካባቢ ብክለት ቁጥጥሩ እንዲሁም በነዳጅ አጥ አጠቃቀሙ ረገድ ከዚህ ቀደም ከተሰሩት ማጓጓዣዎች አዲስ ግኝት የተካተቱበት ነውም ይላሉ። ከደህንነት አኳያ በእርግጥም የምንጠቀመው ፈሳሽ ሃይድሮጅን ነው። ለዚህም የምናውለው የውሃን ትነት ነው። የውሃ ትነት የከባቢ አየር ላይ ሊያመጣ የሚችለውን ተጽዕኖንም አስቀድመን ገምግመናል። ያገኘነውም ውጤት በጣም ጥሩ ነው። ስለሆነም ፍኖተ ካርታውን እየገነባል ነው ያለነው። ከዚህ አኳያም የደህንነት ዋስትና ማረጋገጥ መጨመር ይኖርብናል። ምክንያቱም የጉዞ ደህንነት ዋስትና ለዚህ ፕሮጀክት ዋናው ቁልፉ ጉዳይ ስለሆነ ከዚህ አንጻር ይህ አይነቱ መጓጓዣ በሌላ በኩል የወደፊቱ ኮንኮርድ ነው። ከዚህም ሌላ የወደፊቱ ወደ ሕዋ ለሚደረገው ጉዞ በመጓጓዣነት ታዳሽ በሆነ መንገድ ነገር የህዋ ላይ የመጓጓዣ ዘዴ በዓለማችን ሁለተኛው ትልቁ የኤሮስፔስና ወታደራዊ ተቋም የሆነው ኤርባስ በፓሪሱ ትርኢት ላይም ከአውሮፕላን እስከ ሄሊኮፕተር እንዲሁም ሰውስ አልባ አውሮፕላኖችንና የተለያዩ አዳዲስ የቴክኖሎጂ ምርቶችንም ይዞ ቀርቧል። ስለ እነዚሁ ምርቶችም የድርጅቱ ተወካይ እንዲህ ይሉናል። አደጋና በአስቸጋሪ ሁኔታዎች ሲያጋጥም በፍጥነት አደጋው ቦታ ለመድረስና ሰዎችን በፍጥነት ለመታደግ የሚረዳ ነው። ሌላው የከተማ ውስጥ መጓጓዣ አውቶቡስ ነው። ይህም የወደፊቱ የከተማ የአውሮፕላን ላይ ታክሲ ነው። ሙሉ በሙሉ ኤሌክትሪክ ነው። በአንድ ጊዜ አራት ሰዎችን ከቦታ ቦታ ማጓጓዝ ይችላል ይህ የበረራ ፕሮጀክት ተግባራዊ ለማድረግ የታቀደው በ2024 በፓሪስ በሚዘጋጀው የኦሎምፒክ ጨዋታዎች ላይ ቁጥራቸው ከ40 በላይ የሚሆኑ የጀርመን ኤሮስፔስ ኢንዱስትሪ ጋር በተያያዘ የሚሰሩ ተቋማት ኢኖቬሽን ሜዲን ጀርመኒ በሚል ስራዎቻቸውን ሲያስተዋውቁም ሰንብተዋል። ከነዚሁም መካከል ጋሊሌዮ የተሰኘው የአውሮፓ ሳተላይት ናቪጌሽን ሲስተም ተቋምም አንዱ ነበር። ኖርበርት ለምክ ተከታዩን እንዲህ ይላሉ። አሁን አለም ስለ ጋሊሌዮ እያወቀ ያለ ይመስለኛል። የጉዞ አቅጣጫ ጠቋሚ ተግባራት በህዋ ላይ መጓጓዣዎች ላይ እንገነባለን። ሌሎቹም እንዲሁ አነ ያሉ ሲያሉ የጂኦ ሳተላይት ጣቢያዎችን ለቴሌኮሚኒኬሽን እንዲሁ እንገነባለን። አዳዲስ ርዕሰ ጉዳዮች አሉን በራሳችን እንቅስቃሴዎች የምንሸፍንበት። እንዲሁም ሌላ እህት ኩባንያም እዚሁ ትርኢት ላይ ይገኛል፣ የመሬትን ምልከታን የሚያካሂድ የአየር ንብረት ትንቢያ የተለመደ ነገር ቢሆንም ታለስን አብረን ነበር የገነባ ነው። ይህም የሶስተኛው ትውልድ የሜትሮሎጂ የውሃ ላይ መጓጓዣ ነው። ይህ የአየር ንብረት ትንበያን በተሻለና በፈጠነ መልኩ ለማስኬድ የሚያስችል ነው። ይህም የአየር ትንበያን ለማሻሻል የሚረዳ ነው። የጀርመን የሕዋ ምርምር ማዕከል ወይም ዲኤልአር ተብሎ የሚታወቀው ተቋም በሳይንስና ና ቴክኖሎጂ በመጠቀም አዳዲስ ፈጠራ ምርቶችን በዘላቂነት በማምረት በአውሮፓ በትልቅነቱ ይታወቃል። ሆራይዞን ሀያ ሀያ በተሰኘው ፕሮጀክት ድጋፍ እየተሰራ ካለው አ አዲስ የምርምር የቴክኖሎጂ ስራ መካከልም የጥናቱ ተሳታፊ የሆኑት ጀርመናዊው ጃስፔር ባይክማን ስለ አዲሱ ግኝት እንዲህ ይነግሩናል። አሁን እያደረግን ያለነው የአውሮፕላን ዲዛይኖችን የበለጠ ውጤታማና አመርቂ እንዲሆኑ ሲሆን፣ ኢላማችንም አዲሱ ትውልድ የአውሮፕላን አዲስ ዲዛይኖችን በመገንባት ነው ፍላጎት ያለን። የዚህ ፕሮጀክት ትልቁ ተልእኮም የነዳጅን ፍጆታ በመቀነስ ሲሆን በተለይም በዚህ ፕሮጀክት ከተለያዩ ኢንጂነሮችን የትብብር ስራ ውጤታማ እንዲሆን በማድረግ በመጨረሻም ውጤታማ የሆኑ አውሮፕላኖችን ማውቃት ነው። በኢኖቬሽን ሜዲን ጀርመኒ የትርኢት አዳራሽ ውስጥ ቀርበው ከነበሩት የፈጠራ የአየር ቴክኖሎጂ ምርቶች መካከልም ሁለት ሰዎችን ማሳፈር የሚችለውና ና በአርኤስ ኤሮ ተቋም የቀረበው አዲስ በኤሌክትሪክ የሚሰራ ለመዝናኛ ተግባር የሚሆን አነስተኛ አውሮፕላን ነበር። የድርጅቱ የሽያጭ ማናጀር የሆኑት ጎንተር አንሼትስ እንደሚሉት ይህ አዲስ ምርት ለአካባቢ አየር ጥበቃ ተስማሚ የሆነና በዚሁ አዲስ በሆነው የአውሮፕላን ምርት ላይ በአደጋ ጊዜ አብራሪውንም ሆነ አብሮት የተሳፈረውን ሰው ከአደጋ ሊከላከል የሚችል የፓራሹት መውረጃ የተገጠመለት መሆኑንም ተናግረዋል። በዚሁ ለአንድ ሳምንት በቆየው የፓሪስ የአየር ትርኢት ተካሂደው ከነበሩት ዝግጅቶች መካከልም የዓመቱን የአየር መንገዶች ደረጃና አገልግሎትን ተመልክቶ ሽልማት የሚያበረክተው የስካይ ትራክ ሽልማት የተካሄደ ሲሆን በዚህም የኢትዮጵያ አየር መንገድ ለሶስት ተከታታይ አመታት የአመቱ የአፍሪካ ምርጥ አየር መንገድ በሚል ሽልማት ለማግኘት ችሏል። የፓሪሱን የአየር ትርኢትና በዚሁ ትርኢት ላይ የቀረቡትን አዳዲስ የፈጠራ የአየር መጓጓዣዎች የቃኝንበት የዛሬው የሳይንስና ቴክኖሎጂ ዝግጅታችን በዚሁ ተቋጭቷል። ከዝግጅቱ ጋር አብራችሁን ስለቆያችሁ በማመስገን በዚሁ ልሰናበት። ሃይማኖት ጥሩነ ነበርኩኝ። እስከ ሳምንት መልካም ጊዜ።